ሰላም ምስራቀ ፀሐይ እስከነ አረብ ይታኮት ስሙ ለእግዚአብሔር አምላከነ ኪያከ ከወሉ ዘፈን ወለን ኢየሱስ ክርስቶስ ሊቀ ካህናቲነ አስተጋብአን አበትረፍቅ መካነ እስመ ዝርዋን አግብርቲ